job yeah, yeah, yeah, yeah, yeah, yeah, yeah, yeah. <laughs> ጥቅምት ሶስት ሲሆን ዛሬ በአዲስ አበባ አቆጣጠር፣ በዋሽንግተን ዲሲ ደግሞ ጥቅምት 13 ላይ እንገኛለን። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው ሙዚቃ ቃን አድማጮች፣ እንደምንሰነበታችሁ፣ እንደምን አመሻችሁ። ሳምንታዊ የክብር ሰላምታዬ ከስቱዲዮ 14 ባላችሁበት እየድረስ የዛሬቷ ቀን በታሪክ ያስመዘገበቻቸው ዋና ዋና የተባሉ ክንውኖች ባይኖሩም በዛሬቷ ቀን ተወልደው ልደታቸውን ከሚያከብሩ የዓለማችን ታዋቂ ሰዎች መካከል በሰራቸው የቀልድ ፊልሞች በዓለም ዙሪያ ተደናቂነት ያተረፈው በቤት ስሙ ሳሻ ኮን በመድረክ ስሙ ደግሞ አሊ ተብሎ የሚጠራው እንግሊዛዊ የፊልም ተዋኝ አርባኛ ዓመት የልደት ቀኑን ያከብራል። ዛሬም አሊጂ ከሰራቸው የቀልድ ፊልሞች መካከል ቦራት፣ ቡርኖ ና ዘ ዲክታተር በግንባር ቀደም የሚጠቀሱ ናቸው። የዛሬቷን ቀን ከሳሻ ኮን ጋር ተጋርታ ልደቷን የምታከብረው የኒውዮርክ ግዛት ተወላጅ የሆነችው የአርኤምቢ ና የሶል ድምጻዊ አሻንቴ ዳግላስ ትገኝበታለች። 31 ዓመቷ ዛሬ። የዛሬቷን ቀን ከነዚህ ታዋቂ ሰዎች ጋር ተጋርታችሁ ልደታችሁን የምታከብሩ የሙዚቃ ቃን አድማጮች ካላችሁ መልካም ልደት እንዲ እንዲሆንላችሁ እየተመኘው፣ አሻንቴ ከተጫወተቻቸው ዜማዎች መካከል ፉሊሽ የተሰኘውን ዜማውን እጋብዛችኋለሁ። የዛሬ ቀን ተወልዳ 31 ዓመት የልደት ቀኗን የምታከብረውን የአሻንቴን ፉሊሽ የተሰኘውን ዜማን ነበር ያደመጣችሁት። ይህ ዜማ እንደ ኢሮፓያን አቆጣጠር በጥር ወር 2002 ዓ ም ሲሆን በገበያ ላይ የዋለው በአድማጮች ዘንድ ተደናቂነትን ስላተረፈላት ለአስር ሳምንታት በአሜሪካን የሙዚቃ የቢልቦርድ ሰንጠረዥ ላይ ከአንደኛ ደረጃ ሳይነቃነቅ ሰንብተዋል። በገበያ ላይ በኋለ በመጀመሪያው ሳምንት ብቻ ከ53000 በላይ ቅጂ ተሽጦላታል። አሻንቴ እስካሁን አራት የስቱዲዮ አልበሞቹን በገበያ ላይ የዋለ ሲሆን ርት ብላ የሰየመችው አምስተኛው የስቱዲዮ አልበሟ የፊታችን የጥር ወር በገበያ ላይ እንደሚውል ይገመታል በድጋሚ የክብር ሰላምታዬ ይድረሳችሁ ላለሁ የሙዚቃ ቀን አድማጮች በያላችሁበት ለዛሬ የማስተናግደው የእናንተን የዜማ ምርጫዎች ይሆናል በቅድሚያ ግን እንግሊዛዊቷ ድምፃዊ አዴል በቅርቡ ነጠላ ዜማ ለቃለች ይህንኑ አዲስ ዜማ አሰማችኋለሁ የዜማው ርዕስ ስካይፎል ይባላል እዚህ ዩናይት ስቴት ተደማጭነትን እያገኘላት ነው This is the end. Hold your breath and count to ten. Feel the earth move and then hear my heart burn. በድጋሚ የክብር ሰላምታ ይድረሳችሁ ላለሁ የሙዚቃ ቀን አድማጮች በያላችሁበት። ለዛሬ የማስተናግደው የእናንተን የዜማ ምርጫዎች ይሆናል። ሀይ ደሱ እንዴት ነህ? ረጅም ጊዜ ሆነን ከተገናኘን። አንተ ማነ ካልከኝ የዞትራ አድማጭ ጌታነህ አስረስ ነኝ። አይ ውድ ራዘር ጎ ብላይንድ የተሰኘውን የኤታ ጀምሰን ዜማ በ1981 ጣና ሐይቅ ባህር ዳር ከተማ የሁለተኛ ደረጃ ላጠናቀቁ ተማሪዎች በሙሉ ትጋብዝልይ ዘንድ ጠይቃለሁኝ። I'll be free አይ ውድ ራዘር ጎ ብላይንድ፣ ኤታጀምስ በካሊፎርኒያ ግዛት በሎስ አንጀለስ ከተማ የተወለደችው ተወዳጇ የብሉስና የሶል ዜማ አቀንቃኝ የነበረችው ኤታጀምስ ባለፈው የጥር ወር ነው በተወለደች በሰባ ሶስት አመቷ ከዚህ ዓለም በሞት የተለየችን። ኤታጀምስ ወደ ሀያ ስምንት የሚሆኑ የስቱዲዮ አልበሞችን በገበያ ላይ የዋለች ሲሆን የስድስት ጊዜም የግራሚ ተሸላሚም ነበረች። ጌታን አስረስ ለዜማ ምርጫ በጣሙን እናመሰግናለን ወደ ቀጣዩ ዜማ ለመግባት ደግሞ ወደ ስልክ መስመር ነው የሚሄደው መስመር ላይ ከመካከለኛው ምስራቅ አማህየስ ጌታቸው መስመር ላይ ይገኛል አማህየስ እንደምን አመሸህ እግዚአብሔር ይመስገን እንዴት አመሸህ ደሱ ደህና ነው ደህና ነው እንዴት እንዴት ነው ዝግጅት በጣም ጥሩ ነው ስቱዲዮ አስራ አራት ሞቅ ደመቅ ብሏል ደመቅ ብሏል ያለህበት ቦታ ዩናይትድ አረብ ኢሜሬት አቡዳቢ ሲቲ ዋና ከተማ ቆንጆ ከተማ ነች እየተባለ በሰፊው ይወራላታል እንደሚወራላት ነው። አው ቆንጆ ነች፣ ትንሽ ከሙቀቷ በስተቀር። አዎ፣ መልካም ትንሽ ይሞቃል እዚህ፣ እንደሌላው ሀገር አይደለም። አረ ይሞቃል ሰው ላይ። አዎ እስከ ሀምሳው የሚገባበት ጊዜ አለ። ብዙ ጊዜ ቆየዛ? አው ከአራት አመት በላይ ቆይቻለሁ። አይ ለምደሃላ በደንብ አዎ ትንሽ ለምትላለሁ ኑሮ እንዴት ነው? መልካም ነው፣ እግዚአብሔር ይመስገን። ብዙ ኢትዮጵያኖች አሉ እዛ አካባቢ ይታየኛል፣ መቼም በብዛት እንደሚኖሩ። አዎ ብዙ ኢትዮጵያኖች አሉ። እንዴት ነው የስራ ሁኔታ? ሳለ በደንብ ስራ፣ እዛ አካባቢ ስራ ጥሩ ነው፣ ምንም አይልም። ትንሽ ጊዜ ቢወስድም ስራ ይገኛል። ምንድን ነው የወደድከው፣ ዩናይት አረብ ኤሜሬት ካስደሰተ ነገር? እኔ ቋንቋቸው ደስ ብሎኛል፣ ስለለመድኩትም ነው መሰለኝ። ደስ ይላል ቋንቋቸው አረበኛ አረብኛው ደስ ይላል። በጣም ከባድ ነው ይባላል። ምን ያህል ከባድ ነው? በእውነቱ ከባድ አይደለም። በተለይ ለእኛ ዜጎች ቀለል ይላል። ለሌላ ዜጎች በተለይ ከኤዥያ ለሚመጡ በጣም ነው የሚያስቸግር፣ ለፊሊፒን፣ ለባንግላዴሽ ለተለያዩ ዜጎች። ኢትዮጵያውያን ግን ከሌሎች ዜጎች በተለየ ይለምዳሉ፣ በጊዜ ይለምዳሉ። በቀላሉ ይያዛል ማለት ነው፣ በቀላሉ ይያዛል። ከቋንቋችንም የሚወራረሰው ነገሮች አሉ የተለያዩ ቃላቶች ለእኛ ቋንቋ ይቀርባል። ነው መለወኝ። እስቲ እንደምናመሻችሁ በል፣ ባረበኛ ምሳል ኬር። ምሳል ኬር እንደምናመሻችሁ ማለት ነው። አማየስ፣ በጣም ብዙ ባጫውት ደስ ይለኛል። የዜማ ምርጫ አለ አይደለም? አዎ የዊትኒ ወሰንን አይ ዊል ኦልዌይስ ላቭ ዩ የሚለውን እንድትመጥልኝ ነበር ለምወደው አባቴ ላቱ ጌታቸው ታረቀኝ፣ ለምወዳት እናቴ ላሉ አሸናፊ እንዲሁም ለመላው ቤተሰቦቼ በሙላ እንዲሁም ለመላው ኢትዮጵያውያን በሙላ አይ ዊል ኦልዌይስ ላቭ ዩ የተሰኘውን የዊትኒ ሂውስተንን ዜማ ለመረክላቸው አሰማልሃለሁ። በጣም አመሰግናለሁ። ደሱ፣ በርታ። ቆንጆ ነው ፕሮግራም፣ በዚሁ ቀጥል። አመሰግናለሁ። መልካም ጊዜ። ባይ That is all I'm taking with me so goodbye Please don't cry we both know I'm not what you you need You kind, and I hope you have all you dreamed of. አይዊል ኦሎይስ ላቢው የተሰኘውን የዊትኒ ሂውስተንን ዜማ ነበር። ከዩናይትድ አረብ ምግሬት አማሀየ ጌታቸው ለቤተሰቦቹ መርጦት ነው። እያደመጥ ነው። አማሀየ ለዜማ ምርጫ እናመሰግናለን። አትጥፋ፣ አልፎ አልፎ ብቅ በል። የተከበራችሁ አድማጮች አሁንም በቀጥታ ወደ ሌላ የስልክ መስመር ነው የሚሄደው። ከወለጋ አስቻለው መሀመድ መስመር ላይ ይገኛል። አስቻለው ሰላም፣ እንደምናመሽህ ደህና ነ እንዴነ እንዴነ ደህና ነው ወይ? ደህና እግዚአብሔር ይመስገን፣ ሰላም ነኝ። በተደጋጋሚ መልእክቶች ደርሰው የነበረ እኔም መልሼ ደውዬልህ ነበረ። ባለፈው ሳምንት ላገኝህ አልቻልኩም፣ ስልክህ አልሰራም፣ ግን ለጓደኛህ መልእክት ልኬ ነበር። እንደገና ደግሞ ዛሬ የፌስቡክ ገጼን ስመለከት፣ ሌላም ጥሩ ዜና ጨምረህ ነው የጻፍክልኝ። መጀመሪያ የጻፍክልኝ ያው አባትህ እንደጠፉብህ እና አባትህን እንዳፋልግልህ ነበር። ዛሬ ደግሞ በላክልኝ ሜል ላይ የልጅ አባት ሆነሃል። አዎ፣ የወንድ ልጅ አባቶኛ ተደስ እንኳን ደስ ያለህ ኮንግራቹሌሽን። እንኳን አብሮ ልጅህን ገና ታ እንጂ መቼ ነው የተወለደው? ትናንትና ማታ ነው የተወለደው። እና ስም ምንም እስካሁን አልወጣም፣ እየጠበክ ነው። አዎ እየጠበኩ ነው። እንኳን ደስ ያለህ። በነገራችን ላይ ለባለቤትህ እንኳን ማርያም ማረችሽ በልልኝ። እሺ፣ እሺ እላለሁ። አባትህ እንደ ጠፉብህ ነው፣ በተደጋጋሚ እየጻፍክልኝ። አባትህን ያየኋቸው ለመጨረሻ ቀን መቼ ነበር? ለመጨረሻ ጊዜ አባቴን ያየኋቸው የደርግ መንግስት ከመውደቁ በፊት ነበር፣ የዛሬ ዋ ከስልጣን ከመውረዱ በፊት ነበር። በምን ስራ ላይ ነበሩ? አባቴ እዛው መስራቅ ለጋ አካባቢ ማለት ነው። የመንግስት እርሻ ሹፌር ነበረ። ማን ነው ስማቸው? ይቅርታ ሳልጠይቅህ ሙሉ ስማቸው ማን ነው? ስማቸው መሀመድ አሊ ይባላል። መሀመድ አሊ? አዎ ስማቸው መሀመድ አሊ ይባላል። እኔን ደግሞ የሚያቀኝ ማለት ነው እሱ። እሺ በአብዱል ቃድር ነው ባስቻለው ሳይሆን አንተን አባት የሚያውቅህ በአብዱል ቃድር ነው? አዎ በአብዱል ቃድር ነው። በዚህ አጋጣሚ ለነግረ የምፈልገው ነገር ማለት ሁለት ሺህ አንድ አመተ ምህረት ማለት ነው። እሺ በቪኦኤ በኦሮምኛ ቋንቋ ማለት ነው እሺ። እዛ ላይ ሲያፈላልቅ ሰምቼው ነበረ። እና እንደውም በአጋጣሚ ቱጁቤ የምትባለዋን ጋዜጠኛ ብታነጋግራት እና እሷ ነች ያስተላለፈችው በሁለት ሰባተኛ ወር ሁለት ሺህ አንድ ማለት ነው። በጆሮ ነበረ የሰማሁት። እና ለምን ታዲያ ሪያድ ከተማ እንዳለ ነው እሷ ስትናገር የነበረው። በዛ ሰዓት ሪያድ ከተማ እንዳለ ነው የተናገረችው። ለቱጁ ቤት ታዲያ ወዲያው ጻፍክላት? ጽፌላት ነበረ። እንደውም ብዙ ፖስታ ጽፌ ነበር ከሁለት ሺህ አንድ ጀምሬ እስካሁን እየጻፍኩላት ነው። ግን ለአገኛት አልቻልኩም። በእሷ ፌስቡክ ላይ ራሱ አግኝቼ ጽፌ ነበር። እሺ ልትመልስልኝ አልቻለችም። የስንት አመት ልጅ እያለ ነው አባቴ የተለዩ? ቢበዛ አራት አመት በሆን ነው። አራት አመት ታስታውሳለህ? ትንሽ ትንሽ በመጠ ማለት ለመጨረሻ ጊዜ የመጣ ማለት ነው። ከዛም በፊት ነው። ግን እኔ ተወልጄ በስድስት ወር እንደሄደ ነው እናቴ የምትነግረኝ ማለት ነው። እሺ ተወልጄ በስድስት ወሬ ሄደ። ከዛም በኋላ ማለት ነው ወደ ሰማንያ ሁለት አካባቢ ተመልሶ መጥቶ፣ እሺ አግኝቶኝ ነበረ። ከዛ ምንም ችግር የለም እንገናኛለን ተባብለን አድሬስ ተለዋውጣም ማለት ነው እሱ ወደዛ ተመለሰ፣ እኛ ወደዚህ ተመለስን። ከዛ በግርግሩ ሰዓት ማለት ነው የሰጠን አድሬስ ወዲህ ወዲያ ስንሯሯጥ ማለት ነው በግርግሩ ሰዓት የሆነ እንትን ነበረኛ አካባቢ በዛን ሰዓት አድሬስ ሁሉ ጠፋብን። በቃ የማንነት ጥያቄ ሲሰማኝ እኔ ማንነኝ የሚለው ነገር በቃ ማፈላለግ ጀመርኩ ማለት ነው። አሁን የስንት ዓመት ወጣት ነህ? እኔ አሁን ወደ ከሀያ አምስት ዓመት በላይ ነኝ። እና ያየሃቸው እንግዲህ የዘ ወደ ሀያ ዓመት አካባቢ በግምት ይሆናል። አባትን ካገኘሃቸው አቶ መሀመድ አሊን ማለት ነው አዎ፣ ከሀያ አመት በፊት ነው እያቸው። በሁለት ሺ አንድ ትጁቤ በፕሮግራሟ ላይ ስታስተላልፍ አባትህን አንተን ሲፈልጉ እንግዲህ ያው ሪያድ ሁነው ነበር ያፈላልጉህ ነበረው ማለት ነው። ከዛ በኋላ ምንም የምታውቀው የለም? እዛው ሪያድ አሉ ብለህ ነው የምታስበው፣ አይደለም ከዛ የሰማኸው ነገር የለም? ምንም የተሰማሁት ነገር የለም። ከዛም በኋላ ማለት ነው። እሺ እንግዲህ ትጁቤን አናግራትና የምታቀው ነገር ካለ እደውልልሃለሁ። በዚህ አጋጣሚ ለአባትህ እንደው እየሰሙ ይህንን ፕሮግራማችንን እየሰሙ ከሆነ አባትህ አቶ መሐመድ አሊ ለአባትህ የምታስተላልፈው መልእክት አለ? አዎ እንግዲህ ይህንን የሚሰማ ከሆነ አንድ ቀን ብቻ አይቼው ከዛም በኋላ የፈለገውም ቢሆን አባትህ ይህንም ፕሮግራም የሚሰሙ ከሆነ ወደ እኛ ይደውላሉ ወይም ይጽፉልናል ብዬ አስባለሁ። ሌሎችም እሳቸውን አቶ መሐመድ አሊን በሪያድ አካባቢም ሆነ በሌላም በኩል እናውቃለን የሚሉ ሰዎች ከጻፉልን፣ እንደዚሁ ቱጁቤ የምታውቀው ነገር ካለ ሌሎችም አድማጮች የሚነግሩን ካለ ስለ አባትህ እደውልልሃለሁኝ። እሺ። ደሱ እሺ፣ በጣም አመሰግናለሁ። ዚያስ መልካም እድል። እሺ፣ እሺ፣ እሺ። በቃ ባይ ባይ። የተከበራችሁ አድማጮች፣ ሌላም ያፋልጉኝ መልእክት አለኝ ወይዘሮ ታገኝ አድማሱ እንደዚሁ ከወረይሉ ከተማ ከወንድማቸው ከከበደ መሀመድ ከተለያዩ ረጅም ጊዜ እንደሆነ እና ወንድማቸው የት እንዳለ ስለማያውቁ ድንገት ራሱ ከበደ መሀመድ ይህንን ፕሮግራም አድምጦ ያለበትን እንዲነግራቸው ወይንም ከበደን እናውቃለን የምትሉ ጓደኞቹ ካላችሁ ለእኛ ብትጽፉልን ወይንም ብትደውሉልን ለወይዘሮ ታገኝ መልእክቱን እናደርሳለን። ወይዘሮ ታገኝ ወንድሜን ለመጨረሻ ጊዜ ያየሁት አሳይታ ከተማ ወታደርነት ከመቀጠሩ በፊት ነው ብለዋል። ስለዚህ ከበደ መሀመድንም ሆነ እንደዚሁ ቀደም ብዬ ያናገርኩትን ያስቻለው መሐመድን አባት መሐመድ አሊን እናውቃለን የምትሉ ጻፉልን፣ ደውሉልን። የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ሲሆን ለአማርኛው ክፍል መልክት ተው የውስጥ ቁጥራችን አስራ አራት ነው ኢሜይል ስታደርጉልን ደግሞ ሆርን አት ቪኦኤኒውስ ዳት ካም ብላችሁ ኢሜል ብታደርጉልን ይደርሰናል። ወይንም ቃና ደስ ኪው ኤ ኤንኤ ዲኤስ አት ቪኦኤኒውስ ዳት ካም ብላችሁ ኢሜይል ብታደርጉልንም ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራ ተጋላሻችን ለሙዚቃ ቃና ወይንም ለደሳሌ መኮንን ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስት አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ወይንም ለደሳሌ መኮንን ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። የተከበራቸው የሙዚቃ ቃና አድማጮች አሁንም በቀጥታ ወደ እናንተ የዜማ ምርጫ ነው የሚሄደው የሙዚቃ ቃን አዘጋጅ፣ ከናዝሬት ከተማ የክብር ሰላምታ ይድረስህ። መስፍን ምትኩ እባላለሁ የዘወትር የፕሮግራም ተከታታይ ነኝ። ዛሬ ግን ለቤተሰቦች ዜማ ለመምረጥ ነው የምጽፍልህ። ታዲያ ለአባቴ ለአቶ ምትኩ ፈለቀ፣ ለእናቴ ለጸሐይነሽ በርሄ፣ ለእህቶች ለሂሩት፣ ለአዜብ እና ለማርታ ምትኩ፣ ለገዛኸኝ ምትኩ ብሩኖ ማርስ ጀስት ዘ ወይ ዩ አር እያል የሚጫወተውን ዜማ መርጭላቸዋለሁና እባክህን ዜማውን ባየር ላይ አውልልኝ። so beautiful and i tell her every day yeah i know i know when i compliment her she won't believe me and it's so it's so sad to think that she don't see what i see but every time she asks me do i look okay i say when i see you Sexy, she's so beautiful, and I tell her every day. Oh, you know, you know, you know. I never ask you to change. If perfect's what you're searching for, then just stay the same. So don't even bother asking if you look. ጀስት ዘ ዌ ዩ አር እያለ የተጫወተልን ቡርኖ ማርስ ነበር። የናዝሬቱ መስፍን ምትኩ ለዜማ ምርጫ በጣሙን እናመሰግናለን። የተከበራቸው የሙዚቃ ቀን አድማጮች፣ ያለ ሰዓት ወደ መገባደዱ ደረጃ የተቃረበ ነው። አንድ የዜማ ምርጫ ላስተናግድና በዚሁ ሰናበታችኋለሁ። ሀይ ደሳለኝ፣ የዘወትር አድማጭህ ክብረሆም ነኝ። የምጽፍልህ ከኤርትራ አስመራ ሲሆን በአሁኑ ሰዓት በዓለም የሙዚቃ አድናቂዎች ዘንድ ተደማጭነት ያገኘውን ዋን ሞር ናይት የተሰኘውን የማሩን ፋይፍን ዜማ ለወንድሜ ለማነል እህቶ ሰዎቼ ለትርሃስ፣ ለቤቲና፣ ለሰላም እንዲሁም ለአዳንና ለፍጹም ብትጋብዝልኝ ደስ ይለኛል። አያይዤ የላኩልህንም ተጨማሪ ደብዳቤ ለትግረኛ ክፍል ብትሰጥልኝ አመሰግናለሁም። የአስመራው ክብረሆም ለደብዳቤ አመሰግናለሁ። ተጨማሪ ደብዳቤህንም ለትግረኛ ክፍል ለገብረ ሰጥቼላለሁ። ለዛሬ የምሰናበተው በዚሁ አንተ በመረከው በአሁኑ ሰዓት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በአንደኛ ደረጃ ላይ በሚገኘው ዋን ሞር ናይት በተሰኘው የማሩን ፋይፍ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን፣ ሰንብት ደሳለኝ መኮንን ነኝ። በእኔ በኩል ቻው። And there you go again, making me love you. Yeah, I stop using my head, using my head, let it all go. Got you stuck on my body, on my body like a tattoo. Yeah.